አስራ ስምንት ሰዓታት ከተጓዝም በኋላ ባህር ውስጥ ገለበጡን። ከሞት ከተረፉት መካከል ሁኔታውን የሚያስታውሰው ነው እንዲህ አለን። ወደ የመን በመጓዝ ላይ ያሉ ቀይ ባህር ላይ በአሸጋጋሪዎቻቸው ከተጣሉት መካከል የተረፉት ስደተኞች ወደ ባህር የተወረወሩት አሸጋጋሪዎቻቸው ከደቀኑባቸው መሳሪያ ለማምለጥ ጭምርም እንደሆነ ለአሜሪካ ድምጽ ገልጸዋል። ከነርሱ ውስጥ የተወሰኑት በዋና ሲተርፉ የተወሰኑት ደግሞ ማዕበል እንደተፋቸው ገልጸውልናል። አቅም ያልነበራቸው ደግሞ ሕይወታቸው ጠፍቷል ብለዋል። በሌላ በኩል ወደ ባህር ተገፍትረው ከተጣሉት ኢትዮጵያውያን መካከል የሁለቱ አስክሬን ዛሬ ከባህር ላይ መገኘቱን በባህሩ ዳርቻ ቀብራቸውን በማስፈጸም ላይ ነኝ ያለ አንድ ኢትዮጵያዊ ለአሜሪካ ድምፅ ተናግሯል። የዓለም አቀፍ ፍልሰት ጉዳዮች ድርጅት አይኦኤም በበኩሉ ወደ ባህር ተገፍትረው ከተረፉት አብዛኞቹ መንገድ መቀጠላቸውን አስታውቋል። ምክንያታቸውን ስንጠይቃቸው ደግሞ የመጡበት መንገድ ከሚሄዱበት መንገድ እጅግ የከፋ መሆኑን ገልጸውልናል ብሏል። ቀጣዩ ዘገባ የሁሉንም ምላሽ አካቶ በስፋት ይዳስሳል። ትላንት ነሐሴ 4 ቀን 2009 ዓ.ም በአሳዛኝ ሁኔታ ባህር ላይ የተወረወሩት 160 ኢትዮጵያውያን ናቸው። አብዛኞቹ ከኦሮሚያ አካባቢ እንደሆኑ ይናገራሉ። ከአማራና ከትግራይ አካባቢም ተነስተው በጀልባዋ ላይ የተሳፈሩ ነበሩ። ይህንንም የተናገሩት ከተረፉት መካከል ቀጣዩን ጉዞ ለማድረግ አቅማቸው አልፈቅድ ስላላቸው አሁን የመና አቅራቢያ ሻባዋ በተባለ ክፍለ ሀገር ዶር አሊ የሚባል ቦታ የተቀመጡ ኢትዮጵያውያን ናቸው። በጀልባው ላይ ተጭነው ከነበሩት መካከል መስኖ ጣሃ የተባለችው ሴት የተነሳሁት ከሀረርጌ አካባቢ ፈጪሴ ከተባለ ቦታ ነው ትላለች። ሁኔታዎች አስመርረውኝ ነው ከቤት የወጣሁት። ነፍሰ ጡር ነኝም ብላለች ከሀረርጌ ወደ ሶማሌ ክልል ሸሸው ከዚያም ውጫሌ በመጨረሻም የመን የሚያደርሰኝ ጀልባ ላይ ከሌሎቹ ጋር ተሳፈርኩ ብላናለች በዚህ ጀልባ ላይ ለመሳፈር ገንዘብ መክፈላቸውንም ትገልጻለች አስራ ስምንት ሰዓት ከተጓዙ በኋላ አሁን ደርሳችኋል እዚህ ውረዱ አሉን አለች መስኖ የጀልባው ሞተር ሳይጠፋ ወደ ውሃው ውረዱ አሉን መሳሪያ ደቅነው ነበሩ ትላለች ጀልባውን ከመገልበጣቸው በፊት ሲደበድቡን ነበር። ሴቶቹን ጸጉራችንን ጨምደው ይዘው ሲገፈታትሩን ነበር። አሁን የቀበርናቸው ሁለት ሴቶች ጋር እጅ ለእጅ ተያይዘን ነበር። ሶስታችንን ይዞ ገፈተረን። ሁለቱ ሞቱ። እኔ እግዚአብሔር አተረፈኝ። ሌሎቹ ሞቱ። እኔን ሁለት ሴቶች እያገዙኝ ተረፍኩ ብላናለች መስሎ ከባህሩ ላይ የተረፉት በቦታው ላይ ብዙም አልቆዩም። አቅም ያላቸው ወዲያውኑ አካባቢውን ለቀው በእግራቸው ጉዟቸውን ቀጠሉ። ዓለም አቀፉ የፍልሰት ድርጅት አይኦኤም የደረሰባቸውም ተረድተው መንገዳቸውን ቀጠሉ። መስኖ መስኖና ሌሎች ጥቂቶች ግን መንገዳቸውን መቀጠል አልቻሉም። ግማሾቹ ታመዋል፣ የተወሰኑት ደክሟቸዋል። መስኖ በእርግዝናዋ ምክንያት መዳከሟን ትናገራለች። ለዚህ ሁሉ ችግር የዳረጋት ደግሞ በመንደሯና በቀየዋ መኖር አለመቻሏ መሆኑን ገልጻልናለች። ሌላ ልጅ የለኝም ብቻ የነበርኩ ምክንያቱ ደግሞ ባለቤቴ ታስሮ ነበር ትላለች። ባለቤቴ በዚህ በተቃውሞ ምክንያት ከታሰረ ሁለት ወር አልፏል። እሱ ያራምድ የነበረውን ፖለቲካ ንገሪን እያሉ የኢትዮጵያ መንግስት ባለስልጣናት ስላስጨነቁኝ አገር ጥዬ ወጣው። ተመላልሰው ጠያየቁኝ፣ ተመላልሰው አስፈራሩኝ። በጥፊም የመቱኝ ጊዜ አለ። ባለቤቴ የታሰረበትን አናውቅም። በየእስር ቤቱ ሁሉ ፈልገን አጣ ነው። ሞቶም ሊሆን ይችላል። ሀሰን ጀማል ይባላል። ወላጆቹም ፈልገው ሊያገኙት አልቻሉም። ከድር ጠይብ እባላለሁ ከባሌ ዞን አጋርፋ ወረዳ ኦዳ ቀበሌ የተነሳሁት የሚለው የሀያ አምስት ዓመት ወጣቱ ደግሞ ይህንም ብሎናል። ከአንድ መቶ ስልሳ እስከ አንድ መቶ ስልሳ አራት ይሆናል ቁጥራችን። ሌሊትና ቀን እየተጓዝን አንድ አስራ ስምንት ሰዓታት ያህል ከሄድን በኋላ ንጋት ላይ እንዳለን ውሃ ውስጥ ገለበጡን። እግዚአብሔር ያተረፈን ለመውጣት ቻል። ሳዩ አህመድ የ17 ዓመት ወጣት መሆኗን ነግራናለች። ከምስራቅ ሀረርጌ ጃርሶን የተነሳሁት ብላናለች። እናት አባት የለኝም፣ አንድ ወንድም ብቻ ነበረኝ። እሱም መንግስትን በመቃወሙ ሰልፍ ወጣ ብለው የት እንዳደረሱት አላውቅም። ተስፋ ቆርጬ አገሬን ጥዬ ለመውጣት ወሰንኩ ትላለች። እናት አባት የለኝም፣ አንድ ወንድም ብቻ ነበረኝ መንግስት ተቃውሞ ሰልፍ ወጣ ብሎ ይዞት የት እንዳደረሰው አላውቅም። ተስፋ ቁርጬ አገሬን ጥዬ ለመውጣት ወሰንኩ። ጀማል ቄበሎ ጉራቻ ዛሬ በቦታው የነበረ ስደተኛ ኢትዮጵያዊ ነው። ረቡ ነሐሴ ሶስት ቀን በጀልባዎቹ ላይ ተጭነው የነበሩት አንድ መቶ ሀያ ሰዎች የተነሱት ከቦሳሶ ሲሆን ሀሙስ የተጫኑት ደግሞ አንድ መቶ ስልሳ ሰዎች ሽምብር ከሚባል ቦታ ነው የተነሱት ብሎናል። አጠቃላይ ሶስት መቶ ስደተኞች የነበሩ ሲሆን ከእነዚህ ውስጥ ሁለት መቶ ሀምሳዎቹ ኢትዮጵያውያን፣ ቀሪዎቹ ሀምሳ ደግሞ ሶማሊያውያን ናቸው ብሏል። እስካሁን መሞታቸው የተረጋገጠው ስልሳ ዘጠኝ ሲሆኑ የተወሰኑት አስክሬን ተገኝቶ ተቀብሯል፣ የተወሰኑት ደግሞ እየተፈለገ ነው ብሎናል። ይህንን አይኦኤምም አረጋግጧል። ጀማልን ማምሻውን አነጋግሬው ነበር። ከመቶ ስልሳ ሰው አስራ ዘጠኝ ሰው ሞቷል። ከአስራ ዘጠኝ ሰው የተገኘው ስድስት ሰው ነው። ከስድስቱ ሁለት ወንድ ስድስት ሴት ነው። አሁን እኔ እዚያ ሞቷ ከሚገኘው ባህር ተቀበሩት። ሁለት ሰው ባህር ተፍቶ እየቀበሉ ነው። እዛ ቦታ ነው የሚገኘው ስምንት ሰው ተገኝተዋል ማለት ነው። በድምሩ ሁለት ሰው ባህሩ ተፍቶት ነው ያልከኝ። አሁን ባህሩ ተፍቶት አሁን እየቀበሉ ነው ያለ ነው። ስለዚህ አሁን ባህሩ እስከሚተፋው እየጠበቃችሁ ነው የምትቀብሩት ማለት ነው። ስትቀብሩ፣ እስቲ ንገረኝ እና እንዴት ነው የምትቀብሯቸው? ለአካባቢው ለሚገኙት ሰዎች ነግሬን ባህሩ ሚተፋ እንደሆን ደውሉልን ብለን ቴሌፎናችን ሰጥተንለት ሚተፋው ካለ ይደውሉልናል እንደዛ ሄደን እየጠበቅን ነው ያለን ስትቀብሯቸው የት ነው የምትቀብሯቸው ከባህሩ አጠገብ ትንሽ ከባህሩ ራቅ ብሌን ባህሩ አጠገብ የመኪና መንገድ ነው የማቃብጠው ከመኪና መንገድ ወደዛ አሳልፈኝ ነው የምንጠብረው። ማንነታቸው ይታወቃል። ይለያሉ። ቤተሰባቸው መታወቅ ያላቸው ሰዎቹ አሁን ከመሀላቸው ከሀያ ዘጠኙ ሁለት ሰው አንድ ሴት እና አንድ ወንድ ስማቸው እና ቴሌፎናቸውን አግኝቸዋለሁ። በእርግጥ ው ስማቸውን አሁን መግለጣችን ስጣለሁ በደብተር ላይ። ለምንድን ነው ወደ ባህር የሚገፈትሯቸው ነው ወደ ባህር የሚገፋችላቸው? እነዚህ ሰዎች ህገወጥ ስራ ስለሚሰሩት እዚህ ሀገር እያዛሉ የየመን ባህር ሀይል ያለ ባህር ሀይል ካያቸው ስለማይለቃቸው የራሳቸውን ፍላጎት ከማሉ በኋላ ለሰው እርዳታ ወይም ምሬታ የላቸውም። እንደ ፍላጎታቸው የትም ወርውሮ ማን ነው እንደይቃ። ስለዚህ እንዳሉ ነው የዘረገፏቸው ባህር ውስጥ አዎን። እንዴት ተረፉ? የተረፉት ኦኬ፣ የተረፉት አንዳንድ ሰው አለ ዋና የሚችል እንደገና፣ በጸባይ ባህር ማዕበሉ ራሱ ይወድውረዋል። እነዛ የት ሄዱ ታዲያ? ወደ በዚህ መስመር ሸቡአ በሸቡዋ መስመር ወደ ሰና መስመር የሚወስዳቸው መስመር ይዞ ሄደዋል። ፖሊ ነው የሚፈልጉት ግማሹ ግማሹ፣ የፖለቲካ ስኬተኛ ማለበት እንደዛው ሄደዋል። ጉዞቸውን ቀጥለዋል። መጨረሻቸው የት ነው የሚሆነው? ይሄ መጨረሻ ይሄን ይሆናል ብዬ በእርግጥ ማድረስ እያዳግተኛል። አንተ አሁን ምን እያረክ ነው? አሁን እኔ መቃቡር ላይ ነው ያለሁት፣ እየቀበርኩ ነው። ሁላችን የተገኘ የቀሩት ጉዟቸውን የቀጠሉት ስደተኞች በምንድን ነው የሄዱት? መልሰው በእግራቸው ነው የሄዱት። በእግራቸው ምንድን ነው ግን ምክንያታቸው ይነግሯል ይነግሯችኋል። አሁን ይሄንን ሁሉ ሕይወታቸው መስዋዕት አድርገው የሚመጡበትን እነሱን ጉልዳይ ስንቃብል ለምንድን ነው ከሀገር ቤት የወጣ ሳኒል ሳንጠይቃና አልስም የተለያየ ምክንያት ያቀርባሉ። አንዳንዱ የፖለቲካ ስደተኛ አለ። በሰላማዊ ሰልፍ ምክንያት ይህንን ምክንያት የሚያቀርበዋሉ። ሌሎች ደግሞ አገር ቤት ከድህነት ለማውጣት ኑሮህን ለማቀየር፣ መኖር አልቻልኩም፣ መንገድ አልችልም። ከክፍለ ሀገር ክፍለ ሀገር ሄደህ እሰራለሁ ብትል ትጠየቃለህ፣ ትታሰራለህ። ሰብች ሰው ነው ኑሯችን ለማቀየር የወጣ ነው የሚሉ ከየት አካባቢ ነው የመጡት? አብዛኞቹ ስደተኞች አብዛኞቹ የመጡት ከኦሮሚያ፣ ከትግራይ፣ ከአማራ ክልል። ለምሳሌ ትናንት ከሞቱት ሁለቱ ወንዶች ትግሬ ናቸው፣ አራቱ ሴቶች ኦሮሞ ናቸው። ሁላቱ አሁን የወጡት ማንነታቸውን ልናውቅ እንችልም። አሁን የመን ረብሻ ነው አይደል ያለው። እዚህ ሀገር ጦርነት መኖሩን ትሰማለህ ብለን ስንጠይቃቸው፣ ያው ጦርነት ጦርነት ነው ተቀምጬ ከንሞት እየንሞትሞት ይሻለኛል ብዬ ከሀገር ወጣሁ የሚሉት አሉ። ጄኔቫ የሚገኘውን የአዮኤም ቢሮ ቃል አቀባይ ኦሊቪያ ሂደንን ስለ ዛሬ ሁኔታ ጠይቄያቸው ነበር እንደሚመስለኝ ወደ ባህረ ሰላጤ ሀገራት በጉዞ ላይ ናቸው። ድንበሩ ላይ ለመድረስ ከአምስት እስከ ሰባት ቀን ይፈጃል። ስለዚህ አሁን የመን ውስጥ ነው የሚሆኑት። እኛ የአስቸኳይ ጊዜ የሕክምና አገልግሎትና ምክር ሰጠናቸዋል። ወደ የመን ለመጓዝ ያለውን አደገኝነት ገልጸን ወደ አገራቸው ለመመለስ ለሚፈልጉ እርዳታ ለመስጠት ዝግጁ መሆናችንን ገልጸንላቸዋል። ይሁን እንጂ ጉዞአቸውን ለመቀጠል ወስኗል። አንድ ቦታ ለመቆየት አይፈልጉም፣ እንዳይታሰሩም ይፈራሉ። ይህ ማለት ወደ የመን ለመምጣት ካሳለፉት በደል አንጻር ማለት ነው። በአሁኑ ሰዓት እኛ ከነሱ ጋር ግንኙነት የለንም። ነገ ወደ ቦታው የሚሄድ አንድ ቡድን በማዘጋጀት ላይ ነን። እሁድም በቦታው ለፍለጋ የሚሄድ ሌላ ቡድን እንልካለን። የመን በጦርነት እየታመሰች ነው በዚህ ላይ ደግሞ በኮሌራ ወረርሽኝ ዜጎቿ እየተጠቁ ይገኛሉ ሀገሪቱ በዜጎችና በስደተኞች ብዛት ተጨናንቃለች አይኤም ባወጣው መረጃ መሰረት በዚህ ውጥረት ላይ ከጥር ወር ጀምሮ ሀምሳ አምስት ሺህ ስደተኞች ከአፍሪካ ቀንድ ወደ የመን መሰደዳቸውን ነው ለአሜሪካ ድምጽ ጽዮን ግርማ ዋሽንግተን ዲሲ